ከቦታ ቦታ የመዘዋወር ሕጋዊ መንገድ ከአገር የመውጣትና ቪዛ የማግኘት መብት የታገደባቸው በመሆን ነው። የተባበሩት መንግስታት ድርጅት የኤርትራ ሰብአዊ መብት ኮሚሽን ልዩ መርማሪ ቪላ ኪታሩስ ሺላ ኪታሩስ የተናገሩትን የጠቀስ ነው። በተባበሩት መንግስታት ድርጅት የኤርትራው አምባሳደር ግርማ አስመሮምም እዚያው መልስ ሰጥተዋል። The report is full of fabricated and realistic information that defy the UN Charter, principles of equality. Report to Bamulu Bahasat Lai Yetamasaratana, Kaunet Yerat Erfet Arasihon, Yetababarutman Bistat Drigitan Charter Nayakulnet Mertum, Yet Asano. ጤና ስጥልን፣ የተከበራችሁ አድማጮቻችን እንደምን አምሽታችኋል። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። የዛሬ ሐሙስ ጥቅምት 18 ቀን 2008 ዓ ም ምሽት ፕሮግራም አስተናጋጆች ሰለሞን ክፍሌና አዳነች ፍስሐየንን ንጉሱ ታምሬ ፕሮግራሙን ይመራል። ልዩ ልዩ ቅንብሮች አሉን። አብራችሁን አምሹ። አሁን በቅድሚያ ግን ዜና ይሰማል። በቦትስዋና በቅርቡ የዓለም እግር ኳስ ዋንጫ ማጣሪያ ግጥሚያቸውን ካደረጉ በኋላ በሀገሯ ከሌላ ለጠየቁት አስር የኤርትራ ተጫዋቾች የጥገኝነት መብት መፍቀዷን ጠበቃቸው ዛሬ አስታውቀዋል። ስፖርተኞቹ ጥቅምት ሁለት ቀን 2008 ዓ ም ከቦትስዋና ቡድን ጋር ከተጫወቱ በኋላ ነው ወደ ሀገራቸው በሚወስዳቸው አውሮፕላን ላይ አንሳፈርም ብለው ከለላ የጠየቁት። የቦትስዋና መንግሥትን እናመሰግናለን። የተደረሰ ውሳኔ የሚያሳየውም በቦትስዋና ሕግና ሥርዓት እንደሚከበር እንደሚከበርና የፍትሕ ሂደቱም እንደሚሠራ ነው ሲሉ በፕሪቶሪያ የኤርትራ የዲሞክራሲና ሰብአዊ መብቶች እንቅስቃሴ አባል የሆኑት የስፖርተኞቹ ጠበቃ አቶ ኢያሱ ሀተማርያም ተናግረዋል። እንቅስቃሴው ለሕጋዊ አገልግሎት ክፍያ የሚውል ገንዘብም ያሰባስባል። የኤርትራ እግር ኳስ ተጫዋቾች ከዚህ ቀደምም እንደ አውሮፓውያን ዘመን አቆጣጠር በ2009 በኬንያ በ2011 በታንዛኒያና በ2012 በዩጋንዳ መቅረታቸው ተነግሯል። የተባበሩት መንግስታት ድርጅት ለአንድ ዓመት ምርመራ ካካሄደ በኋላ በኤርትራ እንደ ባርነት የሚቆጠር አያያዝና ሰቆቃ በስፋት ይዘወተራል ብሏል። የዓለሙ ድርጅት ምርመራ በተጨማሪም ኤርትራ ዜጎቿ ላልተወሰነ ጊዜ በሚቆይ የብሔራዊ ውትድርና አገልግሎት ታሰማራለች፣ ለማምለጥ የሚሞክሩትንም ገድላለች ይላል። የኤርትራ ውጭ ጉዳይ ሚኒስቴር ለቀረቡበት ክሶች በትክክል ለየትኛው መሆኑን ሳያመለክት የዓለሙን ድርጅት ሪፖርት በአጠቃላይ ውድቅ አድርጓል። የታንዜኒያ የምርጫ ኮሚሽን የገዢው ፓርቲ ተወዳዳሪ ጆን ማጉፉሊ የፕሬዚዳንታውን ምርጫ እንዳሸነፉ አስታውቋል። ማጉፉሊ ዋናውን ተወዳዳሪያቸው ኤድዋርድ ለዋሳን 58 በ40 ከመቶ ማሸነፋቸውን የምርጫው ኮሚሽን ዛሬ አስታውቋል። ለዋሳ በበኩላቸው ባለፈው እሁድ የተካሄደው ምርጫ ተጭበርብሯል በሚል ክስ የዛሬው ውጤት ከመታወቁ አስቀድመው ኦፊሴላዊውን ውጤት አልቀበልም ብለው ነበር። ዛሬም ውጤቱን አልቀበልም በማለት የምርጫው ኮሚሽን የታንዜኒያ ዜጎችን ዲሞክራሲያዊ መብት ለመዝረፍ እየሞከረ ነው ሲሉ መንቀፋቸውን አዣንስ ፍራንስ ፕሬስ የተባለው የዜና አገልግሎት ጠቅሷል። በሌላ ዜና ደግሞ ታንዜኒያ ያለው የዩናይትድ ስቴትስ ኤምባሲ ዛንዚባር የፕሬዚዳንታዊ ምርጫ ውጤት መሰረዟ እጅግ እንዳሳሰበው ገልጿል። ከፊል ራስ ገዝ የሆነችው ዛንዚባር የራሷ የሆነ አስተዳደር አላት። ይሁንና በዛንዚባር የተሰጠው ድምፅ ባለፈው እሁድ በተካሄደው የሀገሪቱ ብሔራዊ ምርጫ ውስጥ ቦታ አለው። የዩናይትድ ስቴትስ ኤምባሲ ትላንት ሲናገር ዛንዚባር የወሰደችው እርምጃ በሥነ ሥርዓትና በሰላማዊ መንገድ የተካሄደውን ምርጫ ውጤት ሰርዟል ብሏል። የዩናይትድ ስቴትስ ባለሥልጣኖች፣ የአውሮፓ ህብረት የጋራ ንብረት ሀገሮችና የደቡባዊ አፍሪካ የልማት ማህበረሰብ የታዘቡት ምርጫ መሆኑንም ኤምባሲው አስገንዝበዋል። የዩናይትድ ስቴትስ ባለሥልጣኖች የዛንዚባር ውሳኔ እንዲሳብና ሁለቱም የሀገሪቱ ወገኖች ግልጽና ሰላማዊ የሆነ ዲሞክራሲያዊ ሂደት እንዲኖር ቁርጠኛነት እንዲያሳዩ ጥሪ አድርገዋል። የዛንዚባር የምርጫ ኮሚሽን ትላንት የምርጫውን ውጤት የሰረዘው የምርጫው ሂደት በትክክል አልተካሄደም በሚል ነው። የኮሚሽኑ ሊቀመንበር ዶቻ ሳሌም በዛንዚባር አዲስ ምርጫ መካሄድ አለበት ብለዋል። አይቨሪ ኮስት ውስጥ እንደገና የተመረጡት ፕሬዚደንት አላሳን ኦታራ በሁለተኛው የስልጣን ጊዜያቸው ለብሔራዊ እርቅ እንደሚሰሩ በግማሽ እንደሚቀንሱ ድህነትን በግማሽ እንደሚቀንሱ አስታውቀዋል። ፕሬዝደንት ኦታራ ባለፈው እሁድ በተካሄደው ፕሬዝዳንታዊ ምርጫ ከ83 ከመቶ በላይ ድምፅ አግኝተው እንዳሸነፉ ትላንት ከተገለጸ በኋላ አብጃን ውስጥ ከአሜሪካ ድምፅ ሬዲዮ ዘጋቢ ጋር ተነጋግረዋል። ዋናው ተወዳዳሪያቸው መሸነፋቸውን ተቀብለው ፕሬዝዳንቱ ከአምስት ዓመታት በፊት የተካሄደው ምርጫ ያስከተላቸውን ቁስሎች ለመፈወስ ጥረት ማድረግ ይኖርባቸዋል ብለዋል። ያኔ በተነሳው ግጭት ሶስት ሺህ የሚሆኑ ሰዎች ተገድለዋል። ኦታራ በፕሬዝደንትነት ስልጣናቸው ወቅት ለማድረግ ያሰቡትን ገልጸዋል። አያችሁ ካለፈው ተመክሮ በኋላ በጣም ሰላማዊ፣ ከ50 ከመቶ በላይ መራጮች የተሳተፉበትና ፕሬዝደንቱ በ84 ከመቶ ድምፅ ሊመረጡ የቻሉበት ምርጫ ለማካሄድ መቻላችን የሚያመለክተው የእርቁ ጉዳይ ውጤት እያሳየ መሆኑን ነው። ይሁንና ገና ብዙ ስራ ይጠብቀናል፣ ምክንያቱም ለሀገሪቱና ለመጪው ትውልድ ወሳኝ ነውና፣ እኔም በበኩሌ የሀገሬ ሕዝብ እርቅ እንዲቀጥል የሚቻለኝን ሁሉ አደርጋለሁ። ካለፉት ሦስት ዓመታት ወዲህ ከዓለም ትልቋ የኮኳ አምራች የሆነችው ሀገር ኢኮኖሚ በአመት በዘጠኝ ከመቶ ሲያድግ ቆይቷል። የዓለም መሪዎች በቪዬና ስለ ሶሪያ ፖለቲካዊ መጻኢ ዕድል ለመነጋገር እየተሰባሰቡ ነው። ስለ ፕሬዚደንት ባሻር አልአሳድ እድልም ያላቸውን ልዩነት ለማጥበብ ይሞክራሉ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ጀኔቫ ሲገቡ ሶሪያ ውስጥ ለአራት ዓመታት ተኩል ያህል ሲካሄድ የቆየው አስከፊ ሁኔታ እንዲቆም ለማድረግ የሚያስችል ተስፋ የሚጣልበት ጉባኤ ይሆናል ብለዋል። የዩናይትድ ስቴትስ፣ የሩሲያ፣ የሳዑዲ አረቢያ፣ የቱርክና የአውሮፓ ህብረት ከፍተኛ ዲፕሎማቶች ዛሬ በሚደረገው ኦፊሴላዊ ያልሆነ ንግግር ይሳተፋሉ። የኢራኑ የውጭ ጉዳይ ሚኒስትር መሐመድ ጃፋር ዛሪፍ ደግሞ ዛሬ ከጆን ኬሪና ከሶሪያው የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ጋር በተናጠል ተገናኝቶ ይነጋገራሉ። በነገው ስብሰባ ደግሞ የሌሎች ሀገሮች ተወካዮችም ይገኛሉ። የሶሪያ መንግስትም ሆኑ መንግስቱን ለማስወገድ የሚዋጉት ዋና ዋና ቡድኖች ተወካዮች በጉባኤው አይገኙም። አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የፔንታገን ማለት የዩናይትድ ስቴትስ የመከላከያ ሚኒስቴር ቃል አቀባይ ኮሎኔል ስቲቭ ዋረን የአሜሪካ ወታደሮች ኢራቅ ውስጥ ይዋጋሉ ወይስ አይዋጉም የሚለውን ጥያቄ በእርግጥ ውጊያ ነው በማለት ግልጽ አድርገውታል። ባለፈው ወር የኩርድና የዩናይትድ ስቴትስ ወታደሮች እስላማዊ መንግሥት ነኝ በሚለው ጽንፈኛ ቡድን ቁጥጥር ስር የነበሩትን እስረኞች ለማስለቀቅ የወሰዱትን እርምጃም የውጊያ እርምጃ መሆኑን ዋረን አምነው ተቀብለዋል። የዩናይትድ ስቴትስ አስተዳደር ባለሥልጣኖች ኢራቅ ያሉት የዩናይትድ ስቴትስ ወታደሮች በማሰልጠን በማማከርና በመርዳት ተልእኮ ላይ ብቻ የተወሰኑ አድርገው ሲናገሩ እንደቆዩ ይታወቃል። አብዛኛቸውን ቻይናውያን ጥንዶች ከአንድ ልጅ በላይ እንዳያፈሩ የሚያስገድደውና ለ35 ዓመታት ያስቆጠረው ሕግ ተሻረ። በዛሬ ዕለት የቻይና ኮሚኒስት ፓርቲ ይፋ ያደረገው ይህ አዲስ ፖሊሲ ቻይናውያን ቤተሰቦች ያለ አንዳች መቀጮ ሁለት ልጆችን ማፍራት እንዲችሉ ይፈቅዳል። ቤሌዴ ከቤጂንግ ያጠናቀረውን ዘገባ ዝርዝር አሉላ ከበደ ያቀርበዋል። አንዳንዶች በአንድ ልጅ ብቻ ተገድበው ለኖሩ ቤተሰቦች የተሻለ ምዕላት የሚያጎናጽፍ ሁነኛ እርምጃ ብለው ሲመስሉት፣ ሌሎች ግን መንግስት የሚጠብቀውን ፈተና አጉልተው በማውሳት የፖሊሲ ለውጡ ሊከሰት ይችላል ባሉት የምጣኔ ሀብት ቀውስ ወይም ሁኔታ ላይ ማተኮር መርጠዋል። የፖሊሲ ለውጡ ራሱ ይበልጡን እያደገ በመጣው አገሪቱን በአገሪቱ የምጣኔ ሀብት ይዞታ ላይ ከተደቀነው ግፊት የመጣ መሆኑ ነው የተዘገበው። ያ የቀደመ ፖሊሲ ከመደንገጉ በፊት ታዲያ የተወለዱ ዜጎች በአብዛኛው በርከት ያሉ የቤተሰብ አባላት ያሏቸው ወላጆች ያፈሯቸውና ከአንድ በላይ ልጅ ያለበት ቤተሰብ ውስጥ ያደጉ በመሆናቸው የማህበረሰቡ ትልቅ ክፍል ሊሆን ቻሉ። እናም ያ ማህበረሰብ ክፍል እድሜው እየገፋ በመጣ ቁጥር ምንም እንኳን የዚያች ሀገር ህዝብ ቁጥር እጅግ ግዙፍና የበዛ የሚሰይ ቢሆንም የአምራች ኃይሏ ቁጥር ግን እየተመናመነ ሄደ። ያ ነው እንግዲህ የአዲሱ ፖሊሲ መነሻ። ሆዋ ሆዋ በቅርቡ ትዳር የመመስረትና የአብራኳን ክፋዬ ማየት ውጥን ያላት የ23 ዓመት ወጣት ናት። ሁሌም ሁለት ልጆችን የማፍራት ህልም እንደነበራት ትናገራለች። ከአንድ በላይ ልጅ ያለበት ቤተሰብ በቤት ውስጥ የተሻለ ደስተኛና ደስተኛ የሚያደርግ አየርም እንዲፈጠር ያግዛል። ሁለት ልጆች ሲኖሩ አንዱ በተራው ሌላውን ይንከባከባል። ወላጆች የተሻለ ደስተኛ በመሆን ፍቅር የሞላው ቤተሰብ ለመፍጠር ይችላሉ። እናም እርጅና በመጣ ጊዜ ጧሪ ቀባሪ የማግኘቱ ዕድል ያንኑ ያህል ከፍ ይላል። ባይናት የቻይና መንግስት ቀስ በቀስ ለሶስት አስርታት የዘለቀ አንድ ቤተሰብ አንድ ልጅ የሚለውን ፖሊሲ ቢያላላም እያሽቆለቆለ ያለውን የአምራች ኃይል መመናመን አዝማሚያ ግን መግታት አልተቻለውም። በዚያ ላይ አንድ ልጅ ብሎ ቤተሰብ የሚለው ጽንሰ ሀሳብ የቤተሰብ ምልአትን የሚያንጸባርቅ አስተሳሰብ ያጓደለ ነበር ሲሉ ይናገራሉ የፖሊሲው ደጋፊዎች። የአንድ ልጅ ካለፈ በኋላ አንድ ቤተሰብ የሚኖርለት ሌላ ምክንያት ምን ይቀረዋል? የዚያ ቤተሰብ ግንድ ቀጣይነትስ አከተመ ማለት አይደል? እናም የአሁኑ አይነተኛ የተሰኘ እርምጃ ይህን እውን እንዲያደርግ ነው። በመጨረሻም የእስራኤል ወታደራዊ ኃይሎች ሁለት ፍልስጤማውያንን ተኩሰው ገለዋል። አንደኛው የእስራኤል ወታደርን በጩቤ ወቅቷል ተብሏል። ሄብሮን በተባለችው የተከፋፈለው የምዕራብ ዳርቻ ከተማ ግጭቶች ሲካሄዱ መቆየታቸው የሚታወቅ ነው። ዜናው አበቃ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ዝግጅታችን ይቀጥላል። አሁን የዕለቱ አብይ ርዕስ የተባበሩት መንግስታት ድርጅት በትናንትናው ዕለት ኤርትራ ውስጥ ስለሚገኘው የሰብአዊ መብት ይዞታ አንድ ሪፖርት አድምጧል። ሪፖርቱን በተመለከተ ደግሞ በመንግስታቱ ድርጅት የኤርትራው አምባሳደር አቶ ግርማ አስመሮም መልስ ሰጥተዋል። ከኒውዮርክ የቪኦኤ ዘጋቢ ማርግሬት በሽር የላከችው ሪፖርት አለ አዲሱ አበበ ያቀርበዋል። ክቡር ፕሬዚዳንት ክቡራን እንግዶች፣ እንዲሁም ክቡራትና ክቡራን አሉ የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ማንዴታቸውን ማለት ኃላፊነታቸውን እንደ አውሮፓ አቆጣጠር ባለፈው ሐምሌ 2015 እንዳደሰላቸው የገለጡት ልዩ ሪፖርተሯ በመግቢያቸው ከዚያን ጊዜ ጀምሮ በኤርትራዊ ምርመራ ኮሚሽን ውስጥ በሊቀመንበርነት ቦታቸው እንደተጠበቀ መሆኑን አመልክተው ዛሬ ሪፖርቴ ይላሉ ከማነሳቸው ዋና ዋና ስጋቶች መካከል እንደ አውሮፓ አቆጣጠር ባለፈው ሰኔ 2015 ለጠቅላላ ጉባኤ ያቀረብኳቸው ነጥቦች ይተካተውበታል ብለዋል። እነዚህም አሉ የኢኮኖሚ የባህልና፣ የማህበራዊ ነጻነቶች፣ ህገወጥ የሰዎች መናገድና በየወሩ ከ5000 በላይ ከሚሆኑ ከሀገር ከሚሸሹ ጋር አብረው የሚወጡ ህጻናትን ጉዳይ ይመለከታል ያሉት ሪፖርተር ሺላ ኪተሮት በቅድሚያ ግን የኤርትራ መንግስት አሻሽሏል ያሏቸውን የህግና የፍርድ ቤት ስርዓቶችን አንስተዋል። እንዲሁም በሕፃናት ጉዳይና በሴቶች መብት ይዞታ ላይ ኤርትራ በመሳተፏ የሚያስመሰግናት እንደሆነም አልሸሸጉም። ሆኖም ኤርትራ በጥበቃ ወይም በእስር ላይ ያለ ሰቆቃን በተመለከተ እንደ አውሮፓ አቆጣጠር ለጥቅምት 24 ማቅረብ የነበረባት ዘገባ ባለመቅረቡ ያን እንድታሟላ አበረታታለሁ ብለዋል ሚስኪተሩስ። ለመሆኑ ሚስኪተሩስ ለሚያካሄዱት የምርመራ ስራ ከኤርትራ መንግስት ምን ያህል ትብብር አግኝተዋል? Mr. President, Excellencies, I regret to date I still do not have not been granted access to the country. My Mr. President, President, and 22... for I I trilings, you, Kuburan, is Kazari with the Ertrala Magbat and Altafak Adelings Gals La Chuba has a no. Ahuni Majarashama Melkechae, Gabona Seasras Mention, is Count Mel Salt Settingham. Ye Belgic, Ye Finland, Ye Netherland, Ye Britannia Mengist, በዚህ ዓመት የመግቢያ ፍቃድ ስለሰጡኝ አመሰግናለሁ። ኤርትራ መግባት ባለመቻሌ ኃላፊነቴን እንዳልወጣ የነበረብኝን ችግር ቀርፎልኛል። በእነዚህ አገሮች ከትምህርት ተቋማት እንዲሁም ጥገኝነት ከሚፈልጉ ስደተኞች ጋር ተገናኝቼ ስለ ኤርትራ የመብት ጥሰት ለመረዳት ችያለሁ። ልዩ መርማሪያዋ ኪተሮዝ ቀደም ሲል ስለጠቀሱት የህፃናት መብት ጉዳይም በዚሁ ሪፖርታቸው ጠቅሰው በምሳሌነትም እዚያ ኤርትራ ውስጥ ከአምስት ዓመታት በፊት የታገቱ የሁለት ህፃናትን ታሪክ ያነሳሉ። እንደ አውሮፓ አቆጣጠር በ2013 ከኤርትራ ውስጥ ተጠልፈው ሰብአዊ ፍጡራን በታመቁበት በረሃ ውስጥ ወደሚገኝ አንድ የማጎሪያ ስፍራ ስለተወሰዱ የ12ና የ14 ዕድሜ ወንዶች ልጆች መረጃ ደረሰኝ። የማረጋግጥበት ማስረጃ ስላልነበረኝ ይህንን መረጃ አልተጠቀምኩበትም፣ የሰብአዊ መብት አሰሳ ሪፖርቴ ውስጥ አላካተትኩትም። ነገር ግን ቀደም ብሎ በዚህ ዓመት በዚሁ የሰብአዊ ፍጡር ማጎሪያ ውስጥ የነበረና ሁለቱ ወንዶች ልጆች በህገ ወጥ አዘዋዋሪዎች ተጠልፈው ቤተሰባቸው ማስለቀቂያ ገንዘብ እንዲከፍሉ ይጠባበቁ እንደነበረ የሚያውቅ እማኝ ቃለ ምልልስ ሰጠኝ። ይህ ክስ የሚያሳየው የሰብአዊ መብት ጥሰት በራሷ በኤርትራ ውስጥ መቀጠሉን ነው። ጥያቄ ማቅረብ ከጀመርኩበት ጊዜ አንስቶ እነሆ ሁለት ዓመት ወሰደ የሚሉት ሚስተር ሩት ለመሆኑ የኤርትራ መንግስት ምን ዘዴ ወይም መፍትሄ አገኘ ብለውም ይጠይቃሉ። የሆነ ሆኖ ሕገወጥ የሰው ልጆች አዘዋዋሪዎችና አሽሏኪዎች የችግሩ ምልክቶች እንጂ የስደቱ ምክንያት አይደሉም። ሕዝቡ በነጻነት ከሀገሩ መውጣት አይችልም። በዚህም ምክንያት ብዙዎች ሕይወታቸውን ለከፍተኛ አደጋ በማጋለጥ በሕገ ወጥ አዘዋዋሪዎች እጅ ለስቃይ ለመዳረግ፣ ብዙ የመብት ጥሰቶችን ለመጋፈጥ ይገደዳሉ። የመዘዋወሪያ ነጻነት፣ በሕጋዊ መንገድ ከሀገር መውጣት፣ የመውጫ ፈቃድ ማግኘት ኤርትራ ውስጥ እጅግ ጥብቅ ነው። በመንግስታቱ ድርጅት የተገኙት የኤርትራው አምባሳደር አቶ ግርማ አስመሮም ለዚህ ሪፖርት መልስ ሰጥተዋል። ይህ ዘገባ የተዛባ ብቻ ሳይሆን የፖለቲካ ምክንያት ያለውና በተለይም በስፍራው ያልነበረ ሰው ያቀረበው በመሆኑ ያን በማስተባበል ጊዜያችሁን ላጠፋ አልሻም ብለው የጀምሩና ሪፖርቱ በመሰረቱ ሙያዊ እውነታን ያላዘለ ገለልተኝነት የጎደለው ነው ብለዋል። ይህ ብቻ አይደለም አሉ አምባሳደር ግርማ። የቀረበው ዘገባ ከአሁን ቀደም ሌሎች የተባበሩት መንግስታት ድርጅት ወኪሎችና ዲፕሎማቶች ያቀረቧቸውን ሊረጋገጡ የሚችሉም ሪፖርቶችን የሚቃረን ነው ብለዋል። አክለውም መልካም አስተዳደርና የሕግ ስርዓትን ማሻሻል በተመለከተ እንደ ጤናና ትምህርት ያሉ መሠረታዊ የሰብአዊ መብት ምሰሶዎች ኤርትራ ውስጥ በእኩልነት የተዘረጉ መሆናቸውና ያለ ዕድሜ፣ ጾታ፣ መልክዓ ምድራዊ ይዞታና የጎሳ ልዩነቶች ለህዝቡ የሚቀርቡ መሆናቸውን ላሳውቅ እፈልጋለሁ። በተለይም በማኅበሩ ውስጥ ለአደጋ ተጋላጭ ለሆኑ ለሴቶች፣ ለልጃገረዶች፣ ለአርብቶ አደሮች፣ ለአካል ጉዳተኞችና ለጎዳና ተዳዳሪ ልጆች ይህ ማኅበራዊ አገልግሎት ልዩ ትኩረት ይሰጣል። እንደ አውሮፓውያን የዘመን አቆጣጠር በ2015 የኤርትራ ፍትሕ ሚኒስቴር አዲስ ሕግና አፈጻጸሞችን አውጥቷል። የሕጉ ረቂቅ ከ80 ሺ በላይ ባህላዊ ህጎችን፣ ዓለም አቀፍ ህጎችንና የሰብአዊ መብት ድንጋጌዎችን ያካተተ ነው። አድማጮች፣ ሚስ ሺላ ኬተሩስ ባቀረቡት ሪፖርት ላይ ተመርኩዘን ሰፋ ያለ ዝግጅት ለማቅረብ ባቀድኖ መሰረት ቀጠሮ ተቀብለናል። ለማቅረብ እንሞክራለን። ወደ መጽሔት ትንታኔ ክፍለ ጊዜ ተሸጋግረናል። አብዛኛው የምስራቅ አፍሪቃ በይነ መንግስታት ባለስልጣን አባል ሀገሮች ባለፉት 15 ዓመታት በሚፈልገው መጠንና በሚሌኒየሙ የልማት ግቦች አኳያ ድህነትን አልቀነሱም ተባለ። በአንዳንድ ሀገሮች ደግሞ ድህነት ጭራሹን መባባሱ ተነግሯል። የተገኘው እድገት ሁሉን አቀፍ ባለመሆኑ ደግሞ ብዙ ወጣቶችን ለአደገኛ ስደት መዳረጉ ተገልጿል። የአዲስ አበባው ዘጋቢያችን መለስካቸው አመሃ ተከታይን ልኳል። ዘሆርን ኢኮኖሚክ ኤንድ ሶሻል ፖሊሲ ኢንስቲትዩት በአማርኛ የአፍሪካ ቀንድ የምጣኔ ሀብትና ማህበራዊ ፖሊሲ ተቋም ሊባል ይችላል። ዛሬ በመንግስታቱ ድርጅት የስብሰባ ማዕከል በከፈተው የሁለት ቀናት ጥናታዊ ጉባኤ የተቋሙ ዳይሬክተር ዶክተር አሊ ኢሳ አብዲ የስብሰባውን ዋና ዋና ዓላማዎች ዘርዝረዋል። በተለይም የጥናታዊ ጉባኤው ትኩረት በአህጉራዊው ንዑስ ክልል የታየው ምጣኔ ሀብታዊ እድገት ሁሉን አቀፍ ነው ወይስ አይደለም? የሚለውን የሚመረምር እንደሆነም አስቀድሞ አስገንዝበዋል። ቀጥለውም በኢጋድ አባል አገሮች ባለፉት 15 ዓመታት የተመዘገበው ምጣኔ ሀብታዊ እድገት ሁሉንም የሕብረተሰብ ክፍል ያካተተ እንዳልነበረ ጠቁመው፣ በድህነት ቅነሳው ረገድም የተገኘ ውጤት ከኢትዮጵያና ከዩጋንዳ በስተቀር አስደስሳች አልነበረም ይላሉ። ባለፉት 15 ዓመታት ተከታታይ ምጣኔ ሀብታዊ እድገት አስመዝግበዋል በሚባሉት አንዳንድ ሀገሮች እንኳን ድህነትን በመቀነስ ረገድ ከታቀደው ግብም ሆነ ከሚሊኒየሙ የልማት ግቦች አኳያ በቂ የሆነ መሻሻል ወይም ውጤት አላሳዩም። አበክሬ መግለጽ የምፈልገውም ምናልባት ከኢትዮጵያና ከኡጋንዳ በስተቀር የአካባቢው ስድስት አገሮች በሙሉ ከ ሺ ዘጠኝ መቶ ዘጠና ዎቹ እስከ ሁለት ሺ አስራ አምስት እንደ አውሮፓውያን አቆጣጠር በነበረው ጊዜ ድህነትን ትርጉም ባለው ሁኔታ አልቀነሱም የአፍሪካ ቀንድ የምጣኔ ሀብትና ማህበራዊ ፖሊሲ ተቋም ዳይሬክተር አሊ ኢሳ አብዲ እንዳሉት ከሆነ የአካባቢው ሀገሮች ድህነትን በመቀነስና ብልጽግናን በማስፋፋት ረገድ ያስመዘገቡት ውጤት አጥጋቢ አልነበረም እንዲውም በአንዳንድ ሀገሮች ወደ ባሰ ድህነት ገብተዋል ይላሉ ዶክተር አብዲ በኬንያ፣ በሶማሊያና በሌሎችም አገሮች በአንዳንድ ሁኔታዎች የኋሊት ጉዞም ተስተውሏል። አንዳንዶቹም ከሀያ አመታት በፊት ከነበሩበት ወደ ከፋ ድህነት ወርደዋል። እናም በአካባቢው የሚገኙ አንዳንድ አገሮች የሚመሰገን ውጤት ያስመዘገቡ ቢሆንም እጅግ ብርቱ ድህነት፣ የህዝብ ቁጥጥር እድገት፣ ለወጣቶች የሥራ ዕድል አለመኖር ዛሬም ከእኛ ጋር ያሉ ችግሮች ናቸው። ስለሆነም ሁሉን አቀፍ እድገት የሚለውን ቁም ነገር መጨመሩ ወቅታዊ ነው የሚል ስሜት አለን። የጥናታዊ ጉባኤው ዋና ትኩረት በአካባቢው ሁሉን አቀፍ እድገት ምን እንደሚመስል መመርመር ነው ሲባል አሁንም የሚታየው የአካባቢው የወጣቶች በከፍተኛ ቁጥር መሰደድና የሥራ ዕድል ማጣት ከዚህ ኢኮኖሚያዊ እውነት ጋር እንዴት እንደሚያያዝ ይታያል ማለት ስለሆነ ሌላኛው የጥናቱ ምክንያት ነው ሲሉ ዳይሬክተሩ አብራርተዋል። ሁሉን አቀፍ እድገት የተባለውን ምጣኔ ሀብታዊ ሁኔታ አለመመርመር ሌላው ምክንያት ደግሞ በየጊዜው እየጨመረ የሄደውና ማኅበራዊ ችግር የሆነው አደገኛው ወደ ውጭ የሚደረገው ስደት ነው። የአያሌ ወጣቶችና ለጉዳት ተጋላጭ የማኅበረሰቡ አባላት ሥራ ማጣት በብዙ አገሮች ካለው የደህንነት ማጣት ጋር ተዳምሮ ለአያሌ ዜጎች የስደት ምክንያት ሆኗል። በአንዳንድ ግምቶች በአሁኑ ጊዜ ከሶስት ሚሊዮኖች በላይ ስደተኞች አሉ። አብዛኞቹም ደግሞ የሚስተናገዱበት በአካባቢ ባሉ አገሮች ውስጥ ነው። በዓለም ውስጥ ከአፍሪቃ ከተሰደዱ ሩቡ የዚህ አካባቢ ስደተኞች ናቸው። በዚህ ሁለት ቀናት በሚወስደው በምስራቅ አፍሪካ በይነ መንግስታት የልማት ባለሥልጣን ወይም ኢጋድ አባል ሀገሮች ምጣኔ ሀብት ይዞታ ላይ በሚያተኩረው ጥናታዊ ጉባኤ ላይ ከአምስት የማያንሱ የተለያዩ ጥናቶች እንደሚቀርቡ ከተሰራጨው የመርሃ ግብር ሰሌዳ ማየት ይቻላል። ኢጋድ የተሰኘውን የምስራቅ አፍሪካ ሀገሮች ድርጅት ያቋቋሙት ኬንያ፣ ዩጋንዳ፣ ሱዳን፣ ጅቡቲ፣ ኢትዮጵያና ሶማሊያ ሲሆኑ የተመሠረተውም እንደ ኤሮፓ አቆጣጠር በ1986 ሲሆን በኋላም ኤሪትሪያና ደቡብ ሱዳን ራሳቸውን የቻሉ ነጻ ሀገሮች ሲሆኑ የድርጅቱ አባላት ሆነዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የመጽሔት ትንታኔው ይቀጥላል። በደቡብ ሱዳን የተፈጸሙ የሰብአዊ መብት ጥሰቶችና የጦር ወንጀሎችን የሚዘረዘረው ሪፖርት ይፋ መደረጉን እንደሚቀበለው በሪያክ ማቻር የሚመራው የተቃዋሚዎች ቡድን ለተጠያቂነትና ለፍትህም ዝግጁ ነን ብሏል። በተፈጸሙት ወንጀሎች ተሳታፊ የሆኑ የመንግሥትና የተቃዋሚ ባለሥልጣናት ተጠያቂ የሚደረጉበት ሁኔታ ዘመናዊም ሆነ ባህላዊ መልክ ሊኖረው እንደሚችል ደግሞ በአፍሪካ ሕብረትና በኢትዮጵያ የደቡብ አፍሪካ አምባሳደር ይናገራሉ። እስክንድር ፍሬው ተከታዩን ዘገባ ልኳል። ሲጠበቅ የነበረው ለስድስት ወራትም መዘግየቱ የተገለጸው የአፍሪካ ሕብረት የደቡብ ሱዳን አጣሪ ኮሚሽን ሪፖርት ይፋ የተደረገው በትናንትናው ዕለት ነው። የደቡብ ሱዳን ግጭት ከተቀሰቀሰበት እንደ አውሮፓውያን አቆጣጠር ከታህሳስ 2013 ጀምሮ በመንግስትም ሆነ በተቃዋሚው ቡድን የተፈጸሙ የሰብአዊ መብት ጥሰቶችን እና የጦር ወንጀሎችን እንዲያጣራ የተቋቋመው ኮሚሽን የተጠቀሱት ተግባራት መፈጸማቸውን አረጋግጧል። የግጭቱ ዋነኛ ቦታዎች እንደነበሩ በገለጻቸው አራት ግዛቶች ላይ ያተኮረው ኮሚሽኑ ግድያ፣ አስገድዶ መድፈር፣ ጾታዊ ጥቃቶች፣ ማሰቃየትና የመሳሰሉት ወንጀሎች በሁለቱም ወገኖች መፈጸማቸውን አመልክቷል። ከሪፖርቱ ጋር ባያያዝም ለወንጀሉ ተጠያቂ ናቸው ያላቸውን የመንግስትና የተቃዋሚ ባለስልጣናት ስም ዝርዝር ማዘጋጀቱንም አመልክቷል። በቀድሞው ምክትል ፕሬዚዳንት በዶክተር ሪያክ ማቻር የሚመራው ተቃዋሚ ቡድን ለተጠያቂነትና ለፍትህ ዝግጁ ነን ብሏል። ቡድኑ ዛሬ ባወጣው መግለጫ ካለፈው ሐምሌ ጀምሮ ሪፖርቱ ይፋ እንዲደረግ ሲጠይቅና ሲንቀሳቀስ መቆየቱን አስታውሷል። የተጠያቂነትና የፍትህ ሂደቱ በተገቢው መንገድ ይሄድ ዘንድ አስፈላጊውን ሁሉ እንዲያደርጉም ለአባላቱና ለደቡብ ሱዳን ሕዝብ ጥሪ አቅርቧል። ተፈጸመ በተባለው የጦር ወንጀልና የሰብአዊ መብት ጥሰት ላይ ተሳታፊ የነበሩ የመንግስትና የተቃዋሚ ወይም የአማጽያኑ ባለስልጣናት በምን መልክ ተጠያቂ እንደሚደረጉ ግን ሪፖርቱ በጥልቀት አላብራራም። ይህንኑ የሚያስፈጽም የአፍሪካ የህግ ስልት እንዲቋቋም ግን ሀሳብ አቅርቧል። ጉዳዩ በቀጥታ የሚመለከተው የአፍሪካ ህብረት የሰላምና የጸጥታ ምክር ቤት አባል የሆኑት በኢትዮጵያና በህብረቱ የደቡብ አፍሪካ አምባሳደር ኤን ንሺንጋ ከተጠያቂነት አንጻር የሪፖርቱ የመፍትሄ ሀሳብ የተለያዩ ነጥቦችን ያካተተ መሆኑን አመልክተዋል። የዚህ ኮሚሽን አላማ ምን ነበር? ይህ ኮሚሽን እርቅ፣ ወደ ቀድሞ የተሻለ ሁኔታ መመለስና ተጠያቂነት እንዲኖር ማድረግ ነው። ስለዚህ መፍትሄ ሀሳቦችን እርቅን ወደ ተሻለ ሁኔታ መመለስንና ተጠያቂነትን የተመለከቱ ናቸው የሚሆኑት። ከጥቂት ሳምንታት በፊት ሪፖርቱ ለአፍሪካ ህብረት የሰላምና የጸጥታ ምክር ቤት ይፋ ሲደረግ ቪኦኤ ያነጋገራቸው አምባሳደሩ አጥፊዎቹን ተጠያቂ ለማድረግ ዘመናዊውም ሆነ ባህላዊው አሰራር ተግባራዊ ሊደረግ እንደሚችል ጠቁመዋል። የተለያዩ የተጠያቂነት አይነቶች ወይም ገጽታዎች አሉ። የወንጀል ክስ የመመስረት ተጠያቂነት፣ የሽግግር ጊዜ ፍትህ። ልንመለከታቸው የሚገቡ የተለያዩ አይነት የፍትህ አሰጣጥ ሁኔታዎችም ይኖራሉ። ባህላዊ መንገዶችን መሰረታቸው ያደረጉ አፍሪካውያን ማህበረሰቦች ለአመታት ሲያደርጉት የቆዩት እነዚህ ሁሉ ልንመለከታቸው የሚገቡ ናቸው። አንድ አይነት ብቻ አይደለም። ክስ መመስረት፣ ዳኛ ፊት ማቅረብ እና የማስቀጣት ብቻ አይደለም። ሪፖርቱ ይፋ እንዲደረግ ጥሪ ሲያደርጉ የቆዩት ከደቡብ ሱዳን መንግስት ይልቅ ተቃዋሚዎቹ ናቸው። መግለጫ በማውጣትና ሪፖርቱን በመቀበልም ቀዳሚ ሆነዋል። መንግስት እስካሁን የሰጠው አስተያየት፣ ያወጣው መግለጫ የለም። ጅምላ ጭፍጨፋ አልነበረም የሚለው የሪፖርቱ ክፍል ግን ለእነዚሁ የመንግስት ባለስልጣናት እፎይታ ሳይሰጥ አይቀርም፣ ቀደም ሲል ከተሰጡ አስተያየቶችና በእነርሱ ላይ ሲቀርቡ ከነበሩ ክሶች በመነሳት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከአርባ የሚበልጡ የአፍሪካ ርዕሳነ ብሔራት የተካፈሉበት የህንድና አፍሪካ መሪዎች ጉባኤ ኒው ዴልሂ ውስጥ ተካሂዷል። አንያና ፓስሪካ ከስፍራው ያጠናቀረው ዘገባ ህንድ በጉባኤው ላይ ከአፍሪካ ጋር ያላትን ፖለቲካዊና ምጣኔ ሀብታዊ ትስስር ለማጥበቅ ጥረት አድርጋለች ይላል። የአፍሪካን ልማት የሚረዳ የአስር ቢሊዮን ዶላር ብድር መመደቧንም ህንድ ይፋ አድርጋለች ቆንጅታዬ ታቀርበዋለች። ሀገራቸውንና አፍሪካን ባለም አቀፍ ምጣኔ ሀብት ሁለቱ ብሩህ የተስፋና የመልካም ዕድል ስፍራዎች ሲሉ የጠሯቸው የህንዱ ጠቅላይ ሚኒስትር ኔራንድራ ሞዲ በአጋርነት ለብልጽግና እንሰራለን ሲሉ ቃል በመግባት ለአፍሪካ ሀገሮች እጃቸውን ዘርግተዋል። አፍሪካን ከካይሮ እስከ ኬፕ ታውን ከማራካሽ ከሞምባሳ በማገናኘት እንረዳለን። መሠረተ ልማታችሁን፣ የኃይል ምንጭና የመስኖ ልማታችሁን በማሳደግ እናግዛለን። የአፍሪካ ሀብት ዋጋ በማሳደግና የኢንዱስትሪና የመረጃ ቴክኖሎጂ ፓርኮችን በማቋቋምም እንረዳለን። ይህ ሶስተኛው የህንድና የአፍሪካ የመሪዎች ጉባኤ ህንድ ከምንጊዜው የሚበልጥ ከፍተኛ የዲፕሎማሲ ጥረት ያደረገችበት ከመሆኑም በስተቀር ሀምሳ አራቱም ሀገሮች ተወካዮች ልከው ተካፍለውበታል። በጉባኤው ላይ ከተሳተፉት ርዕሰ ብሔራት መካከል የደቡብ አፍሪካው ፕሬዚደንት ጄኮብ ዙማ የዚምባብዌው ሮበርት ሙጋቤ፣ የናይጄሪያው ሞሐማዱ ቡሃሪና የግብፁ አብደልፋታህ ኤልሲሲ ይገኙባቸዋል። ብዙዎቹ መራሄ መንግስታት በትናንት ማታው ኦፊሴላዊ የራት ግብዣ ላይ የህንድን በቀለማት የደመቀ የሀገር ባህል ልብስ ለብሰው ታይተዋል። በአፍሪካ እጅግ የጠነከረ መሰረት እየጣለች እንዳለችው እንደ ቻይና ሁሉ ህንድም ከአህጉሪቱ ጋር የጠበቀ የምጣኔ ሀብት ትስስር ለመመስረት ትሻለች። ህንድ ይህን የምታደርገው በአፍሪካ ግዙፍ የተፈጥሮ ሀብት በተለይም ደግሞ በነዳጅ ዘይት ሀብቷ ለመጠቀም ስለምትፈልግ ነው። በእርግጥም ህንድ ከአፍሪካ ጋር ያላት የንግድ ትስስር በእጥፍ ጨምሮ ባለፉት አስር አመታት ውስጥ ሰባ ቢሊዮን ዶላር ቢደርስም ከአፍሪካ ሀገሮች ጋር በአመት በሁለት መቶ ቢሊዮን ዶላር ከምትናገደው ከቻይና ጋር ግን አይወዳደርም። ጠቅላይ ሚኒስትር ሞዲ በዚህ ንግግራቸው የሀገራቸውንና የአፍሪካን የንግድና የመዋለነዋይ ትስስር እየተጠናከረ መሆኑን አውስተዋል። ሀገራቸው ለአፍሪካ ሀገሮች የአስር ቢሊዮን ዶላር ብድር መመደቧን የገለጹት ጠቅላይ ሚኒስትሩ የአፍሪካን ልማት ለማገዝ ባላት ቁርጠኝነት ለእርዳታ የሚውል ሌላ ስድስት መቶ ሚሊዮን ዶላር መድበናል ሲሉ ይፋ አድርገዋል። ህንድ ለአፍሪካ ሀገሮች የምትሰጠው አብዛኛው እርዳታ የሚውለው ጤና ጥበቃን፣ ውድ ያልሆኑ መድኃኒቶችን አቅርቦት፣ ግብርናና ቴክኖሎጂን በመሳሰሉ ዘርፎች ላተኮሩ ቴክኒካዊና ትምህርታዊ ተቋማት ነው። ጠቅላይ ሚኒስትር ሞዲ በንግግራቸው በመጪው ህዳር ወር ፈረንሳይ ፓሪስ ላይ በሚካሄደው የመሪዎች የአየር ንብረት ጉባኤ ይፋ ሊያደርጉ ባቀዱት የፀሐይ ኃይል ባለጸጋ ሀገሮች በሚለው ህብረት የአፍሪካ ሀገሮች እንዲተባበሩ ጥሪ አቅርበዋል። ህንድ እና አፍሪካ ያሉ በብዙ አስር ሚሊዮኖች የተቆጠሩ መኖሪያ ቤቶች ፀሐይ ስትጠልቅ በጨለማ ይዋጣሉ። በህዝቦቻችን ህይወት ብርሃን እንዲፈነጥቅ የኤሌክትሪክ ኃይል እንዲያገኝም እንፈልጋለን። ነገር ግን ያን ማድረግ የምንፈልገው የክሊማንጃሮን በረዶ አቅልጦ በማያጠፋ የጋንጋን ወንዝ የሚመግበው የበረዶ ግግር በማይደመስስና ደሴቶቻችንን በማያወድም መንገድ ነው። የህንዱ መሪ በተጨማሪም ኒውዴልሂና አፍሪካ ባለም አቀፍ የንግድ ድርድሮች ውስጥ የታዳጊ ሀገሮች ስጋቶች መንጸባረቃቸውን ለማረጋገጥ በአንድ ድምፅ እንዲናገሩ ተማጽነዋል እንደ ተባበሩት መንግስታት ድርጅት ባሉ ተቋማት የለውጥ እርምጃ እንዲካሄድም ግፊት እንዲያደርጉ ጥሪ አቅርበዋል። በመጨረሻም በአንጎላ የረሃብ አድማ ሲያደርግ የሰነበተው ታዋቂ የራፕ ድምፃዊና የፖለቲካ ታጋይ ሉዋቲ ቢራኦ ከ36 ቀናት በኋላ አድማውን አቋርጧል። የረሃብ አድማውን ለማቆም የወሰነው ቤተሰቦቹና ጓደኞቹ ለጤናው ሰግቶ ባቀረቡት ተማጽኖ እንደሆነ ተጠቅሷል። ቢራው ከሌሎች 14 ከሚሆኑ ለሰብአዊ መብቶች ከሚማጎቱ አንጎላውያን ጋር እስር ቤት እንደሚገኝ ታውቋል። የቀረቡላቸው ክሶችም የመንግስቱን ተቋማት ለማጥቃት አቅደዋል የሚሉ ናቸው። ሪክ ሽሪዮክ በኢንዲያና ዩኒቨርሲቲ የአፍሪቃ ታሪክ ባለሙያ የሆኑትን መሊሳ ሞራንን አነጋግራ የላከችው ዘገባ አለ። ሳሌም ሰሎሞን ታቀርበዋለች። ለ36 ቀናት በአንጎላ የራብ አድማ ሲያደርግ የሰነበተው የራፕ ሙዚቀኛና የፖለቲካ ታጋይ ልዋቲ ቢራው ማክሰኞ እለት አድማውን አብቅቷል። ባለቤቱ፣ ቤተሰቦቹና አብረው በእስር ቤት የሚገኙ ጓደኞቹ ለጤናው ሰግተው ባቀረቡት ተማጽኖ አድማውን እንዳቋረጠ ተገልጿል። ቤተሰብና ጠበቃው ሉዊስ ናሲመንቶ የተሰማውን ደስታ ሲገልጽ ድል ይሰማኛል ብሏል። ቢራው ከሌሎች 14 የሚሆኑ በአንጎላ ለሰብአዊ መብቶች ከሚሟገቱ የፖለቲካ ታጋዮች ጋር እስከ ዛሬ በእስር ቤት እንደሚገኝ ይታወቃል። ተሟጋቾቹ በመጽሐፍ ክለብ አባልነት ተሰብስበው እያሉ እንደታሰሩ አይዘነጋም። የቀረቡባቸው ክሶች የመንግስቱን ተቋማት ተመሳጥረው ለማጥቃት ያለማሉ የሚሉ ናቸው። በኢንዲያና ዩኒቨርሲቲ የአፍሪካ ታሪክ መስክ ባለሙያ መሊሳ ሞራን የአሜሪካ ድምፅ ጋዜጠኛ ጋር ባደረጉት ቃለ ምልልስ የፖለቲካ ታጋዮቹ የዲሞክራሲና አምባገነንነት የሚያስረዱ መጽሐፎች ስላነበቡ መታሰር የለባቸውም ብለዋል። ፍትሀዊ ፍርድ እንደማያገኙ በጣም ብዙ ማስረጃዎች አሉ። ለተከሰሱበት የሕግ ጥሰት ማስረጃ ማቅረብ በጣም በጣም ከባድ ነው። ከተጠቀሱት ክሶች መካከል መጽሐፍ ማንበብ በተለይም በአረብ መነሳሳት ጊዜ በቱኒዚያና በግብጽ የተነበቡ አብዮታዊ መጽሐፍቶችን ማንበብ ይገኝበታል። ቢራው አድማውን ሲጀምር የአንጎላ ባለስልጣናት የፖለቲካ ታጋዮቹን ከእስር ቤት እንዲፈቷቸው ጥሪ ለማቅረብ ነው። በዚህም መሰረት አቤቱታቸው ፍርድ ቤት ቀርቦ ምርመራ እስከሚጀምር መታሰር እንደሌለባቸው አስታውቋል። የአንጎላ ፍርድ ቤት የቢራውን ጉዳይ በሚመለከት ችሎት ህዳር አጋማሽ ላይ ቀጠሮ ሰጥቷል። ባለፈው ሰኔ 16 የሚሆኑ የፖለቲካ ታጋዮች የሆዜ ኤድዋርዶ ዶሳንቶስን መንግስት ለመገልበጥ አስበዋል በሚል ክስ እንደታሰሩ ይታወሳል። የደቡብ አፍሪካ የዓለም አቀፍ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል ቢሮ ማሪያና አብሪሁ በበኩላቸው እንዲህ ይላሉ እነዚህ ምንም ወንጀል የፈጸሙ ሰዎች አይደሉም የታሰሩት። በተለይም በዚህ ጉዳይ ለእስር ያበቃቸው የፖለቲካ አመለካከታቸው ነው። ነጻነታቸውን፣ የሰብአዊ መብታቸውን በነጻነት የመሰብሰብ መብታቸውን ስለተጠቀሙ ብቻ ነው። ይህ ቡድን አንድም ጊዜ በመንግስት ላይ ይሁን በማንኛውም የመንግስት ተቋም ላይ አመጽ ሊቀሰቅስ አስቦ ወይንም አደራጅቶ አያቅም። የዓለም አቀፍ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል በፖርቱጋል የአንጎላ ኤምባሲ ሀሳብን በነጻ መግለጽን አተኩሮ በጉዳዩ ላይ ስብሰባ አካሂዷል። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19፣ በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚያስተላልፍላቸው ዝግጅት ነው። አስተናጋጆች ሰለሞን ክፍሌና አዳነጅ ፍሳሐየንን እስከ ምሽቱ አራት ሰዓት ከእናንተ ጋር እንቆያለን። አሁን ደግሞ ከስልክ አስተያየቶቻችሁ የሚከተሉትን እናድምጥ። በመጀመሪያ ሰላም ጤናች ደወሶ አሜሪካ በጣም አዝኝ ነው ደወሱ ወደና። ምክንያቱም ትናንትና አቶ ሀይለማርያም ደሳለኝ ሲያቀርብ ንግግር ስታቀርቡ ቆርጣችሁን ያቀረባችሁ ሁሉንም አላቀረባችሁም ለእነሱ በሚመቸው ደረጃ ዛሬ ደግሞ ስታቀርቡ ዶክተር አምባሳደር ዘሰር ካሳ ከበደ ላቀረቡት መግለጫ ነው ወይም ማብራሪያ ለሰጡት ቆርጣችሁን ያቀርባቸው ለወያኔ በሚመቸው ደረጃ ያቀርባቸው። ለምንድን ነው አምባሳደር ካሳ ከበደ ያቀረቡትም ትክክለኛው ከኢሳያስ አፈወርቅ ጋር ተነጋግሪያለ ኢሳያስ አፈወርቅ እንዲህ ያለ ሰው ነው ብሎ ሲናገሩ በኢትዮጵያ ላይ ኢሳያስ አፈወርቂ መበታተን ይፈልጋል ብለው ለሚሉት ግን ሽንጥህን ገትረህ ትከራከራለህ ያለውን ለምን አላቀረባችሁ? እና ጋዜጠኛ ለማለት እናንተ በጣም በጣም ያስገርማል። ትግል ይሳሩ ይሆናል። ደህና ሁኑ። መልካም ቪኦኤ የአማርኛ ፕሮግራም ዝግጅት ክፍሎችን ስለ ትብብራችሁ እያመሰገንኩ አቶ ሌንጮ ከዛሬ ሀያ አመት በፊት በብዙ ሺ የሚቆጠሩ የኦሮሞ ልጆችን ይሄ መንግስት በሰላም ያሰራል በሚል ካስጨፈጨፉና ትጥቃቸውን ካስፈቱ በኋላ ከሀያ አመት በኋላ እንደገና አሁንም ይሄ መንግስት በሰላም ያሰራል የሚሉት ካለቁት ሰዎች መካከል የስጋ ዘመድ እንግዲህ አንድም የላቸውም ማለት ነው። እንደገናም ደግሞ ተፈጥሮን እንዲያ ሁኔታዎች እንኳን ሊያስተምረው አይችልም ማለት ነው። አንዳንድ ሰው እንጂ ያለፉበት መንገድ ይሄንን እንዲሉ በፍጹም አይፈቅድላቸውም እና እኔ እንዲያው በእውነቱ የፖለቲካ ሰውነት አላቸው ወይ የሚል ጥያቄ ነው እንዳነሳ ያደረገኝ። ስለ ትብብራቸው አመሰግናለሁ። ተመስገን ነኝ ከዲስ አስተያየቶቻችሁን በድምፅ የላካችሁልን አድማጮች ለተሳትፏችሁ በጣም እናመሰግናለን። እስቲ አሁን ደግሞ በኢሜይል አስተያየት ካደረሱን አንድ አድማጭ ያገኘነውን እናሰማችሁ። ለአሜሪካ ድምፅ ሬዲዮ ፕሮግራም አዘጋጆች የከበረ ሰላምታ ይድረሳችሁ። ዛሬ ማለት የምፈልገው ስለ አማራ ሕዝብ ነው። የአማራው ድርጅት በአዴን የምስረታ በዓሉን በደመቀ ሁኔታ በማክበር ላይ ይገኛል። ነገር ግን የአማራውን ሕዝብ ኑሮ ሁኔታ ያየን እንደሆነ ከጊዜ ወደ ጊዜ ህልውናውን እያጣ ባለበት አካባቢ ሁሉ በስጋት እንዲኖር እየተገደደ ነው ማለት ይቻላል። በአሁኑ ወቅት በአዴን የምሥረታ በዓሉን እያከበረ ባለበት በደቡብና በኦሮሚያ ያሉ የአማራ ብሔረሰብ ተወላጆች የልጅ ልጅ ካዩበት ቀየ ልቀቁ እየተባሉ በሰቀቀን ውስጥ ነው ያሉት። በመገናኛ ብዙሃን ስለ ስደት መብዛትና በሀገር መከበር እንደሚቻል ይለፈፋል። በተግባር የሚታየው ግን የተገላቢጦሹ ነው። ዛሬ እኮ ለምሳሌ ከአማራ ወደ ኦሮሚያ መጥቶ ሥራ መያዝ አይታሰብም። የድርጅት አባል መሆን ይጠበቃል። እስካሁን ባሳለፍነው ዘመናት አማራ ይህንን አደረገ የሚለውን ባናውቅም በየመድረኩ ሲወቀስ ሲከሰስ ነው ውሎ የሚያድረው። ከሁሉም በጣም የሚያሳዝነው ደግሞ መንግሥታችን ለዲሞክራሲ ቆሜያለሁ ይለናል። በተግባር ግን የዜግነት መብት እንኳ መጠበቅ ያልተቻለባት አገር ከመሆኗም ባሻገር በዘመናት የተገነቡ የአብሮነት እሴቶች እየሳሱ መምጣታቸው አሳሳቢ መሆኑ ነው። እባካችሁ በአድንችም ሆናችሁ ኢህአዴጎች የታሪክ ተወቃሽነትን ፍሩ። አማራ ከሌላው ኢትዮጵያ ሕዝብ ያነሰ እንጂ የተሻለ ተጠቃሚ አልነበረም። ከነበረና የምታውቁት ነገር ካለም ቂመኛነት ለማንም አይበጅም ሊበጅም አይችልም። ሕዝቡ አርቆ አሳቢ ባይሆንና አብሮት ያደገው መፈቃቀሩ ዛሬ ላይ ባያቻችለው ኖሮ ወዴት ልናመራ እንደምንችል ግልጽ ነው። መንግስታችን በዚህ ፖሊሲው የሚቀጥል ከሆነ ሀገሪቷ ወዴት ልታመራ እንደሚችል ይታያል። ስለዚህ ባካችሁን አማራውን ወክለናል የምትሉትም ሰዎች የምትሉትም ሆናችሁ የመንግስት አመራሮች ለአማራው እንደ ህዝብ እዘኑለት። የዘውትር አድማጫችሁ ከጅማ አደፍርስ ነኝ ብለዋል። እናመሰግናለን። ዝግጅታችን ይቀጥላል። አድማጮች ወደ ሁለተኛው የፕሮግራማችን አጋማሽ ተሸጋግረናል። ቀዳሚው ባህልና ማኅበረሰብ ወገኔ የኢትዮጵያውያን ማኅበር ነው። የምሽቱ ባህልና ማኅበረሰብ ቅንብር ትኩረት በኢትዮጵያ የወገን እርዳታ የሚሹ ወጣቶችንና ቤተሰቦችን ለመርዳት በተያዘ ዓላማ በጥቂት ጓደኛሞች የዛሬ 15 ዓመት በዚህ በዩናይትድ ስቴትስ የተቋቋመው ወገኔ ያከናወናቸውን ስራዎች ለማክበርና ለጠቅላይ ውጥኑ እገዛ ለማሰባሰብ የታለመ ስርዓት አካሂዷል። ይህንን መነሻ በማድረግ ከማኅበሩ መስራች ፕሬዚደንት ለማህበረሰብ ባበረከቱት የላቀ አስተዋጽኦ የዋይት ሀውስ ባለፈው ዓመት አክብሮት ከተቻራቸው ዜጎች አንዷም ናቸው። ከወይዘሮ ኒን ይለገሰ ጋር አጠር ያለ ቆይታ ያደረገው የባህልና ማህበረሰብ አዘጋጅና አቅራቢ አሉላ ከበደ ተከታዩን አቀናብሯል። ስሜ ቤዛ ዳኛቸው ነው። አስራ ዘጠኝ ዓመቴ ነው። ትምህርት ቤቴ ዩኒቨርሲቲ ሜሪላንድ ካሌጅ ፓርክ ነው። በሁለተኛ ዓመት ተማሪ ነኝ። ሜጀሬ ኤንቫሮንመንታል ሳይንስ ፓሊሲ ነው። በጣም ብዙ ሰው ስለመጣ እና የወገኔ ፕሮግራም ስለከታተሉ በጣም ደስ ብሎኛል። እና አባልነት ስለተመዘገቡ በጣም ደስ ብሎኛል። ብዙ ገንዘብ ስለሰጡ በጣም ደስ ብሎኛል። ከወገኔ የኢትዮጵያ ማህበር የወጣቶች ቡድን በርካታ ድምፆች ያንዷለን በማስቀደም ያሰማናችሁ ህልምና ትልማቸውን ሌላ ጊዜ ያጫውቱናል። አሁን ታዲያ በመግቢያው እንደተተዋወቀው ከወገኔ የኢትዮጵያ ማህበር ፕሬዚዳንት ጋር ወደ አደረግነው ቆይታ እናምራ። ወይዘሮ ኒኒ ለገሰ የወገኔ የኢትዮጵያ ማህበር ፕሬዚዳንት፣ በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ ስለሰጣችሁኝ እድል። ወይዘሮ ኒኒ በቅርቡ ወገን የኢትዮጵያ ማህበር አስራ አምስተኛ አመት ጉዞውን የተንተራሰ እንዲሁም ደግሞ ለሚያካሄዳቸው ስራዎች ማህበረሰቡ የሚሳተፍበት ምሽት አዘጋጅታችሁ ነበረ። በስፍራው ተገኝቼ እንደተመለከትኩት እጅግ የደመቀ በርካቶች የተገኙበት፣ ልዩ ልዩ ትዕይንቶች የተካሄዱበት ዝግጅት ነው። እስኪ ከዝግጅቱ አላማ፣ ከዝግጅቱ መንፈስና ከተካሄዱት ትዕይንቶች በመጠኑ በመመልከት እንጀመረ። እስኪ አስታውሱን ዝግጅቱ የወገን ጵያን ማህበርን የአስራ አምስት አመት ጉዞ ለማክበር የተዘጋጀ ነው። እርግጥ ዝግጅቱ ለገንዘብ ማሰባሰቢያ ቢጠቅምም ወገኔ የሰራውን የአስራ አምስት አመት ስራ በደንብ በዲቪዲ ተመዝግቦ እሱን ለህዝቡ አስተዋውቀን ልቦናው በፈቀደው ደግሞ ህዝቡ መርዳት የሚችልበት እድል እንዳለ የሚያሳይ ዝግጅት ነበረ። የሚያዝናናም ነው ሰውን የሚያሰባስብ ሀገራችንን ከውጭ ሆነን የምናስብበት፣ ዜጎቻችንን የምናከብርበት፣ የመጣንባትን ሀገር እንድናስታውስ ልጆቻችን ደግሞ እንዲተዋወቁልን ከሀገራችን ጋር እድል የፈጠረልን ድርጅት ስለሆነ ልጆችንም የሚያካትት በውጭ የተበተኑ ኢትዮጵያኖችን የሰበሰበ በእድሜ ከፍ ያሉ ከኛም ያሉ ከኛም በታች ያሉትን ማህበር ውስጥ የተለያየ የእድሜ በእድሜ ተዋረድ ውስጥ ያሉትን አዎ፣ እነሱን ሁሉ የሚያካትት የሀገር ማስታወሻ የሕሊና ጉዞን የሀገራችንን ፍቅር የምናሳይበት ዝግጅት ነበረ። እንደዛ ሆኖ ነው ለእኔ የተሰማኝ። ግሩም የበጎ ፈቃደኞችን ቀደም ብለው የጠቀሷቸውን ወጣቱን ኃይል በንቃት ያሳተፈበት መንደርደሪያ ብናደርግ እንዳሉት በእድሜ ተዋረድ እናቶች፣ በአዛውንት እድሜ ክልል የሚገኙ በመድረኩ ተመልክቻለሁ። ወጣቶቹም በልዩ ትኩረት ምናልባትም አንዳንዶቹ እዚህ ያደጉና የተወለዱ መሆናቸውን የሚናገሩ ጭምር በኢትዮጵያ ጉዳይና ወገኔ የኢትዮጵያ ማህበር በሚሰራቸው ስራዎች በመሳብ በንቃት የመሳተፋቸውን ወይም የሚያደርጉት ነገር በውስጣቸው ያሳደረባቸውን ስሜት ጭምር ሲናገሩ በመድረኩም ጭምር ተመልክቻለሁ። እስኪ ንገሩን ወገኔ የኢትዮጵያውያን ማህበር በዋናነት አከናወንኩ የሚላቸው በአስራ አምስት ዓመት ጉዞ በቪዲዮ የተመለከቱትን ለአድማጮች ብናጋራ ምንድን ናቸው ይላሉ? አበይት ስራዎቹ በዋናነት ምንድን ነው? ውጭ የተበተኑ ኢትዮጵያኖች ህሊናችንን የሚሰበስብልን አንድ ነገር ለሀገሬ ባደረግኩ ብለን የምንቆጨውን መልስ ያስገኘልን ድርጅት መሆኑ ነው። የምናደርገው ስራ ይህን ያህል በቂ ሆኖ የምንረዳቸውን ሰዎች ልዩ ቦታ አድርሶ ወይ አጥግቦ አዝናንቶ አይደለም፣ ግን የአቅማችንን ማድረጋችን፣ መድከማችን፣ ለሀገራችን ማሰባችን እሱን ነው ዋና ዋና ጥቅም ሆኖ ያገኘ ነው። ከተረጂው ይልቅ ደግሞ ራሳችንን የረዳንበት ስራ ሆኖ ነው ያገኘ ነው። ይሄ ምናልባትም በተለየ ስሜት እንዲያዩት የሚጋብዝ ይመስለኛል። ብዙ ጊዜ አገር ወገን ለመርዳት ጊዜ ጉልበት፣ ገንዘብ የሚወጣበት ጊዜ ቶሎ የሚታየው ለዚያ ለረዱት ወገን የሚችሉትን ነገር ማድረግ ነውና ራስን መርዳት የሚለውን ከእርካታውም ጋር እያያዝ በሌላ መንገድ እንዴት ነው ራሳችንንም የረዳንበት የሚሉትን የሚገልጹት እስኪ ያብራሩለን። ይህንን የምገልጸው እራሳችንን የምንረዳው ብዙ ጊዜ ሁላችንም እንላለን፣ አገራችንን እንወዳለን። ግን በብዛት የወገኔን አላማ የሚመሩት ቦርድ ሜምበሮችም ሆኑ ምንም በጣም በወጣት ዘመናችን ኢትዮጵያን ለቀን ይወጣነን እና የሀገር ፍቅር አለን ብንልም ለብዙዎቻችን የሀገር ፍቅር፣ የህዝብ ፍቅር፣ የወገናችን ፍቅር ነው ያለን። ከኔ ጀምሮ ሀገሬን ብዙ አላቆሙ ጣውርዱን የአማረውን ያላማረውን ላሊበላን እንኳን ጎብኝች ማቅ ዜጋ አይደለሁም። ስለሀገሬ እድል አላገኙ እኛን የሚደነቁ አካባቢዎች ተዘዋውሬ ማየት እድል አላገኘሁም ነው የሚሉኝ። አላገኝ ለው ወጣው ግን ፍቅሩ አለኝ። ብዙ ሰው ስለ ሀገር ፍቅር ሲጠይቀኝ የማንነቴን የምገልጸው በወገኔ ስለሆነ የወገኔ ፍቅር አለኝ። ለብዙዎቻችን ማሰሪያ የሆነን ያን የወገን ፍቅር እንዴት አድርገን ነው ልናዳብረው የምንችለው እንደ ልባችን ሄደን ሀገራችን ባንጎበኝም የእኛ ደግሞ ልጆች የተወለድንባትን የእኛ እናት አባቶቻችን ያከብሯትን ሀገር እንዴት ነው የምናስተዋውቃቸው ኢትዮጵያን እንዲሁ በማፕ ብቻ የሚያውቋት እንዳይሆኑ ስለዚህ ዋናው ስራችን ብዬ ከዚህ ከአገር ከሀገር ከወገናችን ፍቅር ሌላ ምንድን ነው የእኛ ልጆች ደግሞ የእኛ እናት አባቶች ለተሰውላት ሀገር እኛም ደግሞ የእናት የአባት ሀገር ብለን የምናከብራትን ሀገር እንዲወዱልን እንዲያከብሩልን፣ ኢትዮጵያን ማስተዋወቅ እና የወገኔ ወጣቶች ማህበር ያደረገው ምንድን ነው? ከልጅነት ጀምሮ ልጆቹ የኢትዮጵያ ጉዳይ ላይ ያቅማቸውን ብስኩትም ምንም በእጃቸው እየሰሩ በየቦታው እየሄዱ ኢትዮጵያ እንዲህ እንዲህ አይነት ጉዳይ አለ ወገኔ ለኢትዮጵያ የሚገኙ የተቸገሩ ሰዎች ይህን ያደርጋሉ ሲል ከልጅነት ጀምሮ አይምሯቸው ላይ የቀረጸው ምንድን ነው? ቀስ እያሉ እንዲሳቡልን እንዲያስቡላት በጥረታቸው በድካማቸው ትንሽ ያ የሰበሰቧት ገንዘብ ደግሞ ስትላክ የሰው ህይወት መቀየሩን ሲያዩ ደግሞ እያደጉ ሲሄዱ ሰፋ ያለ ኢትዮጵያ ላይ አስተሳሰባቸው የጠነከረ እንዲሆን ያደርጋል። አስበነውም ባይሆን ሂደቱ ወደዛ ነው ያሳየን እና እነዚህ በአምስት አመት በስድስት አመት እድሜያቸው የጀመሩት ልጆቻችን አሁን ሀያ አመት አስራ ስምንት አመት አስራ ሰባት ደርሰው የኢትዮጵያ ጉዳይ ላይ ተቆርቋሪ ናቸው። አሜሪካኖች ስለሆኑ ደግሞ ከእግዚአብሔር ጋር የተሻለ ቦታ ወደፊት በሚያገኙ ጊዜ እድሉ ተፈ ተመቻችቶላቸው የሀገር መሪ የሚሆኑ በስራቸውም የተሻለ እድል ሲያገኙ የእኛ የምንወዳትን ሀገር እናት አባቶቻችን የለፉላትን ሀገር ዜጋችን ማንነታችን ምንጫችን የሆነው ነገር እንዲያስቡልን የምናደርገው ጉዳይ ትልቅ ቦታ አለው ብዬ አስባለሁ። መልካም ከትውልድ ሀገራቸው ጋር የሚቆራኙበት ለእድሜ ልካቸው የሚተሳሰሩበትን መሰረት አኑረናል እያሉኝ ነው። የሚያግባባ ይመስለኛል። በመድረኩ የተመለከትኳቸው ወጣቶች በንግግራቸውም በስራ ተሳትፏቸውም ያመላከቱት ይህንኑ ነው። ወይዘሮ ኒኒ እንግዲህ ስለ ድርጅታችሁ ክንዋኔ እናውራ እንጂ ከዚህ ቀደም ድርጅታችሁን የማያውቅ አንድ አድማጭ በዚህ ጊዜ ውይይታችን የሚከታተል ወገኔ ማን ነው የሚለውን ጥያቄ ማንሳቱ አይቀርምና ወገኔ ማን ባጭሩ የዛሬ 15 ዓመት ሲቋቋምስ ምን መሰረቶችን ይዞ ተነሳ? አሁን ለባህልና ማህበረሰብ የተመደበው ሰዓት አበቃ። ውይይቱ ግን አልተቋጨም። የወጣቶቹን ድምፅ አክለን ለቀድሞ ጥያቄና ለቀሪ ወቅት በቀጣይ ፕሮግራማችን እንመለሳለን። ለአሁኑ ግን እንግዳይን ወይዘሮን የሚለገሰን ለጊዜያቸው አመሰግናለሁ። አድማጮች ቀጣዩና የመጨረሻው ቅንብር ላይ ደርሰናል። የተፈጥሮ አካባቢ ሳይንስና ቴክኖሎጂ ይላል። አዘጋጅና አቅራቢው ሰሎሞን አባተ ጤና ይስጥልኝ የተከበራችሁ አድማጮች። የተፈጥሮ አካባቢ የዓለም የጤና ድርጅት ደብሊው ኤችኦ ባለፈው ሳምንት ባወጣው ሪፖርት አካባቢያችንን የሚበክሉ ጋዞችን መጠን በመቀነስ እኮ በሰው ልጅ ላይ ያለ ጊዜ የሚደርስን ሞት በብዙ መቀነስ ይቻላል ብሏል። ለምሳሌ ጥቀርሻ አዘል ጢስ፣ ኦዞንና ሚቴንን የመሳሰሉ በካዮች በብዙ ሊቀነሱ እንደሚገባ WHO መክሯል። እነዚህ በካዮች በአየር ውስጥ በአካባቢያችን ከተለቀቁበት ጊዜ አንስቶ የሚቆዩት እጅግ ለተወሰነ ጊዜ ቢሆንም የልብና የደም ዝውውር ስርዓት ችግሮችን፣ የመተንፈሻ አካላት መታወክና የሳምባ ካንሰርን ለመሳሰሉ የጤና መመሳቀል ሁኔታዎች ይዳርጉናል። WHO እንደሚለው በእነዚህና በተመሳሳይ የአካባቢ መበከል ምክንያት ከ7 ሚሊዮን በላይ ቁጥር ያለው ሰው በዓለም ዙሪያ በየዓመቱ ይረግፋል። በካዮቹ ጋዞች በአየሩ ውስጥ ብዙ ጊዜ የማይቆዩ በመሆናቸው መቀነስ ከጀመርን ፈጥነን ልንቀንሳቸው የምንችላቸው ናቸው። አንድ የመቀነስ ከጀመርን ደግሞ ውጤቱን ፈጥነን እናያለን ነው እያሉ ያሉት የደብሊው ኤችኦ የአየር ንብረት ጉዳይ ኃላፊ ማሪያ ኔይራ የአካባቢያችን አየር ሲጸዳና ጤናማ ሲሆን ይሰማናል። የአየር ንብረት ለውጡን ከመፍጠን ይልቅ ወዲያው ማዝገም ሲጀምር እናስተውላለን። የሰውም ጤና ፈጥኑ ሲሻሻል ማየት ትችላላችሁ ብለዋል ኔይራ። በነገራችን ላይ እነዛ የተፈጥሮ አካባቢ በካዮች የግብርና ምርትም እንዲያሽቆለቁል እንደሚያደርጉ ልብ ይሏል። ዝርዝር ይዤለው መለሳለሁ። የአየር ንብረት ለውጥ በዛሬ አበባዎች የነገ ፍሬዎች ህጻናት አስተዳደግ ላይ ያለውን ተጽዕኖና በዚህ ሁኔታ የሰው ዘርና ዓለማችን በዛሬ አያያዝ ወዴት እያዘገሙ መሆናቸውን የሚመለከት ዝርዝር ዘገባ ወደፊት ይጠብቁ። ቴክኖሎጂና ፈጠራ ባለፈ ዝግጅት አስመላሽ ዘፈሩን ይዤ ልዋ እንደነበር አስታወሱ። የራሱን አይሮፕላን እየሠራ ያለው መጪው ሳምንቱ እሁድ ጥቅምት 28 2008 ዓ ም ነው እበራለሁ ያለው። ለመሆኑ ስንት ፈጀችበት? ኬ 57 ኤ ብሎ የሰየማት አይሮፕላኑ ለምንስ ፍጥሩን እንዲህ ብሎ ጠራት? ሁሉንም ከውይይታችን ያገኛሉ። አብረውን ይቆዩ። ሰኔ አራት ላይ ሞክረያት ነበረ ባለፈው ጊዜ። ያኔ ሁለት ፕሮክለር ተሰብሮብኛል ሲሽከረከር ከኢንጂኑ ጋር ስሞከ ግዚት አለ ጭስ ማውጫው ከእሱ ጋር ተገናኝቶ ፍሪክሽን በመፍጠር ተሰብሮብኝ ነበር ሰኔ አራት ላይ። እስከ ሰኔ አራት መቶ ስልሳ ሺህ ብር ነበር ያወጣሁት። ከዛ በኋላ ደግሞ የተለያዩ ማሻሻያዎችን እያደረኩኝ ወደ መቶ ሰማንያ ሺህ ብር ነው አጠቃላይ እስካሁን ያወጣሁት። አስር ሜትር እነሳለሁ ብልሃል። አስር ሜትር ተነስተህ ተመልሰህ ታርፋለህ ወይስ ወደፊት የምታደርገው እንቅስቃሴ አለ? እቻ አሁን አርባ አምስት ሜትር ያህል ትንደረደር እና ትነሳለች። አስር ሜትር ያህል ወደ ላይ ከተነሳ በኋላ ሰባ አምስት ሜትር ያህል ትፈልጋለች ለማቀዝቀዝ አውሮፕላኗ ላንዲንግ ላይ እና ያችን ከመሬት አስር ሜትር ያህል ከፍታ ነው መነሳት የፈለጉት። አክቹዋሊ እንጂ እስከ አስር ሺህ ጫማ መውጣት ትችላለች። ግን እኔ ገና ፓይለት ስላልሆንኩኝ ትሬንድ የሆንኩ ፓይለት ስላልሆንኩኝ የሰለጠንኩኝ ፓይለት ባለመሆኔ አስር ሜትር በቂ ነው። ሳይንሱን ፕሩፍ ለማድረግ ነው እንጂ እና በአፍሪካ ያለውን የአይሮፕላን ስራ አይሮፕላን ከሆነ የሰራኸው መብረር አለበት፣ ካልበለዚያ መኪና ነው ማለት ነው። ስለዚህ አይሮፕላን ስለመሆኑ ፕሩፍ ለማድረግ ነው የፈለግኩ። አንተ አይሮፕላን እስካሁን ድረስ አብረህ አታውቅም እና ማብረር እችላለሁ የሚል መተማመን አለህ በራስህ ይችን አይሮፕላን አዎ ለምን ልክ አይሮፕላን ለመስራት ዩቲዩብ እና ጎግል እንደተጠቀምኩት ሁሉ አሁንም ለማብረር፣ አንድ ፓይለት ቀጥታ ወደ ትሬኒንግ አይገባም፣ ወደ አይሮፕላን ማብረር ትሬኒንግ አይገባም። ፍላይት ሲሙሌሽን ይባላለን ማስተማሪያ ነው እሱ ተመሳሳይ ማስተማሪያ ማለት ነው ያንን ስላደረኩኝ ይችላሉ የሚል አቅም አለኝ። እስከ አስር ሺህ ጫማ ድረስ መነሳት ትችላለች እቺ አይሮፕላን ማለት መደበኛ የበረራ ከፍታ ድረስ መውጣት ትችላለች ማለት ነው። ማንም ማንም ጄት ሊነሳ በሚችልበት ርቀት ማለት ነው። ከመሬት እስከ አስር ሺህ መውጣት ትችላለች እና ያለ ችግር እንጂን ፓወሩ ይቀንስብሃል፣ ያለ ችግር ግን መልሳ ማረፍ ትችላለች። ከዛ በኋላ ማረፍ ትችላለች። መቶ ሰማንያ ሁለት ኪሎ ሜትር መሄድ ትችላለች። አንድ የተነሳ እስከምታርፈው መቶ ሰማንያ ሁለት ኪሎ ሜትር ፐርሀወር መሄድ ትችላለች። ሄዳ እንደገና ማረፍ ትችላለች። በሰላም ማረፍ አለባት። በሰላም ታርፋለች። የጠቀምኩበት ማቴሪያል ዩዝ የሆኑና ዱሬብል ስላልሆን ነው እንጂ አሁን እኔ ለሲንግል ቴክ ኦፍ ነው የፈለግኳት። አንዴ በራ እንድታርፍና ከዛ በኋላ ሙዚየም እንድትገባ ነው ስራ ስራ በጠቅላይ ግን በአሉሚኒየም ከተሰራ ለብዙ ጊዜ ታገለግላለች ለመሆኑ ከአቪዬሽን ኢንጂነሮች ጋር ከኢትዮጵያ ሲቪል አቪዬሽን ባለስልጣናት ጋር ተገናኝተሃል አዎ አሁን ግንኙነቱ አለኝ ከሰኔ አራት በኋላ ጥሩ ድጋፍ እያደረጉልኝ ነው ኤርላይንስ ውስጥ ያሉ ግራውንድ ቴክኒሽያኖች አሉ እነሱም ድጋፍ እያደረጉልኝ ነው ፍቃድ ሰጥተውሃል ተነስተ እንድትበር ከየትስ ነው ተነስተ የምትበረው ወዴት ነው የምታርፈው ሰንዳፍ አካባቢ ዳቤጌርጌት አየር ማረፊያ የሚባል አለ። ይህን ስያሜ የሰጠው እኔ ነኝ። ሰንዳፋ አካባቢ የሚገኝ በጣም ሰፊ ሜዳ አለ። እዛ ላይ እንሞክራለን። ማነው ስሙ ያልከው? ዳቤ ጊዮርጊስ አየር ማረፊያ እና ይሄንን የኢትዮጵያ ሲቪል አቪዬሽን ባለስልጣን ያውቀዋል? ያውቀዋል። የአሁኑ ሙከራ ይሁን ለሲቪል አቪዬሽን ማሳወቅ ያለኝ ይሁንታ፣ ከሲቪል አቪዬሽን የኦሮሚያ ባለስልጣናት ሲያውቁታል፣ ለጸጥታም ለሌላም ጉዳይ። አዎ አይ፣ መንግስት አሁን የሰንዳፋ መስተዳደር በዚህ ጉዳይ ላይ ትልቅ ስራ እየሰራ ነው፣ በጸጥታውም አይሮፕላኗ ላይ ማለት ነው የጥቅምት ሀያ ስምንቱ እንቅስቃሴህ የተሳካ እንደሚሆን በምን እርግጠኛ ነህ አሁን ፕሩፍ አድርጌያታለሁ ሰኔ አራት ላይ የነበረው ስህተት ትምህርት ሆኖኛል እና ተመልሼ ወደ ዩቲውብ ነው የተመለስኩት ወደ ጎግል ነው የተመለስኩት እና አውቱን ፕሩፍ የሚለውን አይቼዋለሁ ፕላስ ደግሞ ኒዘርላንድ ላይ አማካሪዎች አሉኝ ኦንላይን የሚያማክሩኛሉ ዩኒቨርሲቲ እሺ ይሄን ብታደረግ ይሄን ብታደረግ ፐርፎርማንሱ ይጨምራል እያሉ ማለት ነው። ከእነሱ ጋር ኮሚኒኬት በማድረግ ይሄኛውን ፐርፎርማንሷን ጨምሬዋለሁኝ። ነዳጅ ምን ያህል ትጠቀማለች? ሰላሳ ሰባት ነጥብ አምስት ሊትር ትጠቀማለች ወይንም አስር ዩኤስ ጋሎን ፊውል በርኑ ሶስት እስከ አምስት ጋሎን ፐር ሀወር ነው። በሰዓት ማለት ነው። ከሶስት እስከ አምስት ጋሎን ማለት ከአስራ ሁለት እስከ ሀያ ሊትር ድረስ። ምንድን ነው የነዳጁ አይነት የምትጠቀመው? ቤንዝን የምንጠቀመው አሁን የመኪናው እንጂ ሲሆኑ ኮንቨርት ያደረጉት ወደ አይሮፕላን ቤንዝን ነው የምንጠቀመው። አይሮፕላን ከሆነ የተጣራ ኬሮሲን ነው መጠቀም ያለባት መሰለኝ። ወደዛ ገና ኮንቨርት አላደርግ ነው ያንን ማረት ምንድን ነው ለመሆኑ? አቶ አስመላሽ በረጅም ጊዜ መሆን የምትፈልገው? እኔ ናሳ ውስጥ ኤሮስፔስ ተመራማሪ መሆን ፈልጋለሁ። ላይክ ቅጣብ እጅጉ እንደነበረበት ከዛ በፊት ይህን ሆላንድ ጄ ኤሮስፔስ ኢንጂነሪንግ እንደማይፈቅደውልኛል በአንደርግራጁዌት ሆላንድ ዩኒቨርሲቲ የሚባል ያንን አድርጌ ናሳ ውስጥ መግባት እፈልጋለሁ። ናሳ ውስጥ ካገለገልኩ በኋላ ተመልሼ ወደ አገር ቤት ተመልሼ የአይሮፕላን መገጣጠሚያ ፋብሪካ እንዲኖረኝ እፈልጋለሁ እና ኢትዮጵያ ውስጥ መኪና ከመግዛት አይሮፕላን መግዛት ቀላል እንዲሆን አድርጓለሁ። ለመሆኑ ስለ ቤተሰቦች ትንሽ ንገረኝ እስኪ ምንድን ናቸው ወላጆች፣ ምንድን ነው የሚሰሩት? ወንድሞች እህቶች ካሉ አሉኝ። ወንድሞች አሉኝ፣ እህት አለችኝ። አባት ያለ እናት እንኳን ሞታለች፣ የዛሬ ሀያ ዓመት። ዛስ ከ አምስት መቶ ሰባ ያልኩበት የኪሮስ ልጅ አምስት መቶ ሰባ ቀናት ፍሬቶበት አይሮፕላን ሰራ ለማለት ነው። ወንድሞቼ የተማሩ ናቸው፣ ሁሉም እህቴም ወንድሞቼም ሁሉም የተማሩ ናቸው። ሲቪል ኢንጂነር አለ፣ ቤት ውስጥ ሐኪም አለ፣ መካኒክ አለ፣ አስተማሪ አለች እና የተማሩ ቤተሰብ ነው ቤተሰባችን። አባቴ በጡረታ ላይ እንገኝት ና የገቢ ምንጫቸው በጣም ዝቅተኛ ነው። አቶ አስመላሽ ዘፈሩ፣ እስቲ የተመለስኩኝ ደግሞ እንደገና እንደዚሁ አነጋግርሃለሁኝ። ሁኔታህን እድገትህን እየተከታተልኩኝ ለህዝብ ለማሳወቅ ጥረት አደርጋለሁኝ። ህልምህ ምኞትህ የተሳካ እንዲሆን እመኛለሁ። እኔም በጣም አመሰግናለሁ። እናንተንም ለዛሬ በዚሁ ልሰናበት። ቪኦኤ ከተፈጥሮ አካባቢ ሳይንስ እና ህይወት ዝግጅት ጤና ይስጥልኝ። አሁን የዜና ማጠቃለያ እናንባለን። ቦትስዋና በቅርቡ የዓለም እግር ኳስ ዋንጫ ማጣሪያ ግጥሚያዎችን ካደረጉ በኋላ በሀገሯ ከለላ ለጠየቁት አስር የኤርትራ ተጫዋቾች ጥገኝነት መብት መፍቀዷን ጠበቃቸው ዛሬ አስታወቁ። የታንዛኒያ የምርጫ ኮሚሽን ገዢው ፓርቲ ተወዳዳሪ ጆን ማጉሩፊ በፕሬዝዳንታዊውን ምርጫ እንዳሸነፉ አስታወቁ። የተከበራቸው አድማጮች ለምሽቱ ያሰናዳ ናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍልና አዳነች ፍስሐዬንን። አሁን በትግርኛ ቋንቋ የሚቀርበው ዝግጅት ይቀጥላል። በእኛ በኩል ሰላም ደህናደሮ